እንደምን አመሻችሁ፣ የጋቢና ፍ አድማጮች። የዕለተረቡ የካቲት 23 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ጀመረ። ዛሬም እንደተለመደው ወቅታዊ ሁኔታዎችን የሚዳስሱ እንዲሁም ለወጣቶች የሚያስተምሩና የሚያዝናኑ ያልናቸው መሰናዶች አዘጋጅተናል። ከእነዚህ መካከል 126ኛው የአድዋ ድል በዓል ዛሬ በአዲስ አበባ በድምቀት ተከብሯል። የውዝግቡ እንትን ደግሞ አንድ የሚያሳዝንም ነው። ማለት በጋራ የተሰራን ታሪክ በዚህ ልክ ሸንሽነ ነው ለፖለቲካ መጠቀሚያ ያድርገ ነው። አዲስ አበባ በሚገኘው የሚኒሊክ አደባባይ በዓሉን ሲያከብሩ ካገኘናቸው መካከል የሰጡንን አስተያየት የሰማችሁት። ሙሉ ዝግጅቱ በአብይ ርስ ይቀርባል። የአዝማሪ ቤት በባህሪው አሳታፊ ነው። ወንድና ሴት እየተሆነ በግጥም እየተቀባበሉ፣ እንዲሁም ታዳሚው የፌስቲቫል የዚህ የምሽት ጥበቡ ታዳሚዎች ግጥም እያቀበሉ ግጥም እየሰጡ ግጥም ከማዶና ከማዶ ወንድ ለሴት እየሆኑ በቡድን እየተሆነ በግጥም መጫወት አለ። አሁን ደግሞ የሰማችሁት የባህል ምሽት ቤቶችንና አዝማሪ ቤቶችን ከሚያስቃኘው መሰናዷችን ላይ የተቀነጨበውን ነው ሙሉውን ወደ ኋላ ላይ ታደምጣላችሁ። በተጨማሪም የትግራይ ክልልን የትምህርት ሁኔታ የሚዳስ ዘገባና ሌሎች የዓለም ዜና ጥንቅሮችም አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ያሰማናል። አመሰግናለሁ ስመኝሽ። ኢትዮጵያን በዛሬው እለት 126ኛውን የአድዋ በዓል አክብረዋል። ሀገሪቱን ለቅኝ ግዛት የተመኛትን የጣሊያን ጦር በአድዋ ተራሮች ላይ ድል ማድረጋቸውን በማስታወስ በርከት ያሉ ታዳሚዎች አዲስ አበባ በሚገኙት የምኒሊክ አደባባይና የአድዋ ድልድዮች ተገኝተዋል። የቀደሙትን አርበኞች የሚያስታውሱ ትርኢቶችና ንግግሮችም ተሰምተዋል። ጠቅላይ ሚኒስትር አብይ አህመድ ለህዝባቸው ባስተላለፉት መልእክት የአድዋ ድል በጥቁርና በነጭ መካከል የነበረውን የተበላሸ ትርክት የቀየረ የጥቁር ህዝቦችን ማንነት ያስመሰከረ ገድል ነው። ኢትዮጵያን መንካት የሚያስከትለው መዘዝ ምን እንደሆነ አስተምሮ ያለፈ ደማቅ ሐውልት ነው ሲሉ ያወሱ ሲሆን ቅኝ ገዢዎችን ያሳፈርንባቸው፣ ወራሪዎችን የቀጣንባቸው የድል ቀናት ሞልተውናል። እየደጋገመ የሚያጠቃንን ድርቅና ረሃብ፣ እጅ ትወርች ያሰረንን ኋላ ቀርነት፣ ዛሬም ስንዴ እንድንለምን የሚያደርገንን ድህነት የቀጣንባቸውን የድል ቀናት የምናከብረውስ መቼ ይሆን ሲሉም ጠይቀዋል። ከዩክሬን ለመውጣት ጥረት እያደረጉ ያሉ አፍሪካውያን ሰራተኞችና ተማሪዎች ለዩክሬናውያን ቅድሚያ እየተሰጠ በአንጻሩ እነሱ ወደ አውቶቡሶች በ ታቡሮች እንዳይገቡና ድንበር እንዳያቋርጡ እየተከለከሉ መሆኑን በመጥቀስ ቅሬታ አሰሙ። በምዕራብ ዩክሬን የሚገኘው የቪኦኤ ዘጋቢ በበኩሉ ለዩክሬናውያን ቅድሚያ እንደተሰጠ አፍሪካውያን ግን ከሌሎች የውጭ አገራት ሰዎች በተለየ እንደተያዙ የሚያሳይ ማስረጃ እንዳላገኘ ተናግረዋል። ይሁንና ዩክሬንን ለመልቀቅ እየጣሩ ካሉ በመቶ ሺዎች የሚቆጠሩ ሰዎች መካከል አንዳንድ አፍሪካውያን የዘር መድሎ እንደደረሰባቸው ተናግረዋል። የዩክሬን ባለስልጣናት ክሱን ባይቀበሉትም ጉዳዩ ግን የዩናይትድ ስቴትስና ዓለም አቀፍ አካላትንም አሳስበዋል። ኦግስቲን ኦኬ ኮሌ የተባለ በዩክሬን ቴርኖፔል የሕክምና ትምህርት ሲከታተል የነበረ የላይቤሪያ ተወላጅ ቅዳሜ ሌሊት ወደ ሮማኒያ ድንበር ለመሻገር ሲሞክር መድሎ መመልከቱን ተናግረዋል። በብርድ ውስጥ ነው ልጆቻቸውንና ጓዛቸውን ይዘው ረጅም ሰልፍ ውስጥ የቆሙ ሰዎች እያሉ ዩክሬናውያን ከፊት የሆኑ ዘንድ ቦታ እንዲለቁ ሲደረግ መመልከቱን ኮሌ ተናግረዋል። ሁኔታው የዘር መድሎ መሆኑን ሲያስረዳ ሴቶችና ህጻናትን ቅድሚያ ያሰጣሉ ከተባለ በዚያ የሚገኙ ሴት የውጭ ሀገራት ተማሪዎችን ለምን አይወስዱም ብለዋል። የዩክሬን የውጭ ጉዳይ መስሪያ ቤት ኃላፊ ዲሚትሮ ኩሊባ የሩሲያ ወረራ ዩክሬናዊ ያልሆኑትን በእጅጉ እንደጎዳ አስታውሰው አፍሪካዊ ወንድሞቻችን ወደ ሀገራቸው በሰላም የሚመለሱ ዘንድ እኩል እድል ማግኘት አለባቸው፣ የዩክሬን መንግስት ችግሩን ለመፍታት ሁሉንም አይነት ጥረት ያደርጋል ብለዋል። ዓለም አቀፉ የቀይ መስቀል ኮሚቴ መሰል ክስተቶች ስለመኖራቸው ማረጋገጫ ባይሰጥም የሰማቸው ሪፖርቶች ግን የሚረብሹ መሆኑንም ገልጸዋል። ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዘር መድሎ ማናቸውንም ሙከራዎች እንደሚያወግዝ አስታውቋል። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ከሀገራቸው ምክር ቤት ፊት ለፊት ትናንት ምሽት ባደረጉት የመጀመሪያ ንግግራቸው ለአምባገነን ተገዳዳሪዎቻቸው ጠንከር ያሉ ቃላትን ሲጠቀሙ፣ በከፋው ወረርሽኝ ባሻቀበ የሸቀጦች ዋጋና በመራር የፖለቲካ ክፍፍል ለተጎዳው ሀሳብ ለገባው ህዝባቸው ደግሞ ማጽናኛ መልእክት አሰምተዋል። በመላ ንግግራቸው ወቅት ባይደን የፕሬዝደንትነት ቃለ መሐላ በሚፈጽሙበት ቀን ህዝባቸው እንዲያጎለብት የጠየቁትን የአንድነት መንፈስ ዛሬም እንዲያሳይ አጽኖ ሰጥተዋል ሁልጊዜም ቢሆን የተጋፈጥናቸውን ተግዳሮቶች ወደ መልካም እድሎች የምንቀይር በምድር ላይ ብቸኛ ሀገር ነን ብለዋል ባይደን አንድ ሰዓትን የፈጀው የዩክሬንን ቀውስ የሀገሪቱን የወረርሽኝ ወቅት የመጣኔ ሀብት ይዞታ የህግ ማሻሻዮችና የምርጫ መብቶችን ጉዳይ ባካለለው ንግግራቸው መደምደሚያ ላይ ከዓመት በፊት ከነበረው ይልቅ ዛሬ በተሻለ ጠንካራ ነን። የዛሬ ዓመት ደግሞ ከዛሬው በተሻለ ጠንካሮች እንሆናለን። አሁን ተግዳሮቶችን የምንገጥምበትና የምንረታበት ቅጽበት ነው ሲሉ አክለዋል ባይደን። ይህ በእንዲህ እያለ የምክር ቤቱ አባላት ለዩክሬን ድጋፋቸውን ለማሳየት ትንንሽ ባንዲራዎችን በውለበለቡበት ምሽት ባይደን ጊዜ ሳያጠፉ ከጊዜ ወደ ጊዜ እየሰፋ ባለው የሩሲያና ና የዩክሬን ግጭት ጉዳይ ላይ አቋማቸውን ይፋ አድርገዋል። የሩሲያ አውሮፕላኖች በአሜሪካ አየር ክልል ላይ እንዳይበሩ እግድ መጣሉን የተናገሩት ባይደን በጉዳዩ ላይ አስር ደቂቃ የሚረዝ ቆይታ አድርገዋል። ከስድስት ቀናት በፊት የሩሲያው ፕሬዚደንት ቭላዲሚር ፑቲን ለጥፋት ግባቸው ተገዢ ለማድረግ የነፃውን ዓለም መሠረት እንጣለሁ የሚል ሀሳብ እንደነበራቸው ያስታወሱት ባይደን ይሁንና ስሌቱ የተሳሳተ ነበር። ዩክሬን ውስጥ በመግባቱ ዓለም የሚናወጥ መስሎት ነበረ። በምትኩ ግን ያላሰበው የጥንካሬ ግድግዳ ገጠመው፣ ከዩክሬናውያን ጋር ተገናኘ ብለዋል። የዲሞክራቲክና ሪፐብሊካን ፓርቲ እንደራሴዎች ጭብጨባ ባጀበው ንግግራቸው በዚህ ሥነ ሥርዓት ላይ በዩናይትድ ስቴትስ የዩክሬን አምባሳደር ኦክሳና ማርካሮቫ የተገኙ ሲሆን ደራሲዎች ራሴዎች ከመቀመጫቸው ተነስተው ድጋፋቸውን ገልጸውላቸዋል። ቀዳማዊት እመቤት ጂል ባይደን በለበሱት ሰማያዊ ቀሚስ እጅጌ ላይ የዩክሬን ብሔራዊ አበባ የሆነውን አነስተኛ የሱፍ አበባ አምሳያ አጣብቀውም ታይተዋል። ሀብታሙን ለዜናዎቹ አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ኸርዝ፣ በ19 ሜትር ባንድ 15580 ኪሎ ኸርዝ ላይ ይተላለፋል። በተጨማሪም ፕሮግራሞቻችንን በዌብሳይታችንና በፌስቡክ የማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። አስራ ስድስተኛው የአድዋ ድል በዓል ዛሬ በአዲስ አበባ በድምቀት ተከብሯል። በዓሉ በሚኒሊክ አደባባይ በርካታ የአዲስ አበባ ከተማ ነዋሪዎች በተገኙበት የተከበረ ሲሆን የመንግስት ባለስልጣናት፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላትና ሌሎች ጥሪ የተደረገላቸው አካላት በሚኒሊክ አደባባይ የአበባ ጉንጉን በማስቀመጥ ወደ አድዋ ድልድይ አቅንተዋል። ቀደም ሲል በዓሉ ባዶዋ ድልድይ እንዲከበር መወሰኑ ከቦታው ጋር በተያያዘ ቅሬታ ፈጥሮ እንደነበር ይታወሳል። በዳግማዊ ሚኒሊክ አደባባይ በዓሉን ካከበሩ የአዲስ አበባ ነዋሪዎች መካከል የተወሰኑትን ስለ በዓሉ አስተያየታቸውን እንዲሰጡን ጠይቀናቸዋል። ያናገራቸው ኬኔዲ አባተ ነው። ስሜ ደቻ ሳንጌቻ እባላለሁ። በዓልን ማክበር የተሰራልን ነገር አንድ ለማመስገን ነው። ሁለት ደግሞ ለወደፊትም ኢትዮጵያ እንዲህ አይነት ነገር ቢገጥሟት ከዚህኛው ካለፈው ትውልድ ትውልድ ተምሮ ምን አይነት መስዋዕትነት መክፈል እንዳለበት እንዲማር ነው። እነዚህ ሁለት አንድምታዎች ነው ያሉት። የውዝግቡ እንትን ደግሞ አንድ የሚያሳዝንም ነው። ማለት በጋራ የተሰራን ታሪክ በዚህ ልክ ሸንሽነ ነው ለፖለቲካ መጠቀሚያ ያድርገ ነው እዚህ ነው የሚሆነው ተደርጎ የማይታወቅ መልኩ የሚደረጉ ሙከራዎች አሳዛኝ ናቸው፣ መደረግም የሌለባቸው ናቸው። አንድ ንጉሱን ከዚህ በዓል መነጠን አንችልም። አድዋን ከአድዋን መነጠን እንደማንችል ሁሉ ንጉሱን ከአድዋ መነጠል አንችልም። ስለዚህ ከዚህ እውነት ጋር ራስን ማስማማትና መታረቅ ነው መድኃኒቱ እንጂ ሸሽቶ አድዋን ማክበር አይቻልም የሚል ሀሳብ ያለ ዛሬ በጣም ጥሩ ነው ያለው። እንግዲህ እንደምናየው አምናም ለተከታታይ አመታት እናከብር ነበረ። በጣም ብዙ ሰው ነው ያለው። እስሜ አቶ ደስታ ርብሎዋ ይባላሉ። ኢትዮጵያ የጀግኖች ሀገር ናት። ዛሬ አድዋ በዓል የሚከበረው ትናንትና አባቶቻችን በአንድ ላይ ተስማምተው አንድ ላይ ዘምተው ህይወታቸውን ሰጥተው አድዋን ያተረፉ ናቸው አይዋን ያፈሩ ናቸው። ስለዚህ እኛ መጀመሪያ አንድ መሆን አለብን። በቋንቋ ምን መጣላት የለብንም። ቋንቋ መግባቢያ ነው። በሀገር መጣላት የለብንም። ሀገር ደግሞ ኢትዮጵያ እናት ሀገራችን እንኳን ለእኛ ለአፍሪካ በሙሉ ትበቃለች። ኢትዮጵያ ባላለ አገር የምታድገው ኢትዮጵያ የምታድገው ነገሮችን በመቆስቆስ ብሔር፣ ጎሳን በማጋጨት አይደለም። አገር የምትለማው እውነት እላቸዋለሁ እኔ ሳ ባላለው የካቲት 23 ቀን 1939 ዓ ም ነው የተወለድኩት። የዛሬ 75 ዓመት ምናል ነው የተወለድኩት። በዛሬ ሁለት ነው የተወለድኩት። እጅግ በጣም ደስ ነው የሚለኝ ምክንያቱም በ1939 ዓ ም ስወለድ የአድዋ በዓል ሲከበር ወላጆች ያከብሩ ነበር፣ አባቶቻችን፣ አያቶቻችን ሀገራችን ነፃ ማድረግና ና ራሳችን መቻልን በምግብ ራስ መቻልን ማድረግ ነው። ወጣቱ አሁን ያደርጋል፣ ይህንን ይፈጽማል ብዬ ነው ማምነው። ጫኔ ወርቁ፣ አድዋ ምናልባይ ሰዎች ጣሊያን ብቻ ይላሉ። ጣሊያን ብቻ አይደለም ሀያላን ነን ያሉትን ያስጎነበሰ አድዋ ነው። ከዚህ በላይ ጸጋ የለም። ምናልባይ ወደፊት ትውልዳችን ጠንክሮ መስራት አለበት። አንድነትን መፍጠር አለበት። ብዙ ምሁራኖች ሊቆች አሉን ግን አንድነትን ሊያመጡ አልቻሉም። ሌላ መፈልሰብ ሳይሆን እርስ በራሳችን እንኳን አላዋህዱን የሚያዋህደን ቀን መምጣት አለበት። ቤተብሎ እንግዲህ በዛ ይባላል። የዛሬው በዓል በጣም ደስ ይላል። በጣም ለየት ያለ ነው እንደምታየው ሰው ግጥም ብሎ ነው የመጣው። ወጣቱ ጋር የነበረውም ስሜት ምናምን ደስ ይላል። በጣም አንድነቱ እኔ ጠዋት ነው የመጣሁት በአስራ ሁለት ሰዓት አካባቢ ምናምን እ በጣም ደስ ይላል። የተለየ ነው የተለየ ስሜት አለው። አድዋ ብዙ ነገር ነው የሚያስተምረው። አድዋ የአንድ ብሔር የአንድ አካል ድል አይደለም እንደምናውቀው። እና አሁን ባለው ነገር አንተንትነ አንተንትነ ከምንባባል እንደ አባቶቻችን አንድ ኢትዮጵያን አስቀድመን ብንኖር ይሄ ጎጠኝነቱ ትንሽ ቀዝቀዝ ቢል ቢቀር እንደ አባቶቻችን በደንብ ይሄ ልብን የሚያሞቅ ጀግን الناس بنورا غزة هاي مرشا مقال أول رسل يو إثيوبيا إنت من فاسي متى يبت مع بتين أدوان كلهم يروت أي أدواء بالنامين اللي كل ما يستوصي اللهم نا إيه أفريكا يعني قرات ونشبال በሰላም ሲካሄድና እንደዚህ ሞቅ ደመቅ ብሎ ባንዲራም ከፍ ብሎ ሲታይ ደስ ይላል። ይህንን በስራ በመቀየር በስራ ቀይረው አፍሪካ እንዳኮራናት ኢትዮጵያ በሌላም ኩራት ላይ እንገናኝ። መገነጣጠሩ መሰነጣጠቁ ይቅርብን። ምቾት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና መሰናዷችን ነው። ትግራይ ክልል ውስጥ ላለፉት ሁለት ዓመታት ትምህርት በመቋረጡ ሕይወታቸው ላይ ትልቅ ችግር ማስከተሉን በመቀለ የሚገኙ ተማሪዎችና መምህራን ገልጸዋል። ለአሜሪካ ድምጽ አስተያየት የሰጡት ሁለት መምህራን በኮቪድ-19 ምክንያት የተዘጋው ትምህርት ቤት ጦርነት ሲታከልበት ጭርስኑ አለመከፈቱን ገልጸዋል። አብዛኞቹ ተማሪዎችም የት እንዳሉ እንደማያውቁ ጦርነት ቆሞ ተማሪዎች ወደ ትምህርት ቤት ገበታቸው የሚመለሱበትን ቀን እንደሚናፍቁም ተናግረዋል። በሌላ በኩል በክልሉ እስከ ስድስተኛ ክፍል ትምህርት ለመስጠት ተጀምሮ የነበረ ቢሆንም በረሃብ ምክንያት መደናቀፉን የትግራይ ክልል ትምህርት ቢሮ አስታውቋል። ሙልጌታ ጽብሃ ዝርዝራለሁ። በ2012 ዓ ም መጋቢት ወር በኮሮና ቫይረስ ምክንያት ትምህርት ሲቋረጥ የ11ኛ ክፍል ተማሪ ነበረች። በመቀለ ከተማ ነዋሪ የሆነችው ሮዳስ ገብረ እግዚአብሔር ባለፈው ዓመት በትግራይ በተጀመረ ጦርነት ተከትሎም ትምህርት ባለመጀመሩ በህይወቴ ሁለት የትምህርት ዓመታት እስካሁን ከስር ያለሁ ብላለች። በጦርነቱና በኮሮና ምክንያት እስካሁን ሰላም የለምና እስካሁን አስራ አንደኛ ክላስ ነው ያለሁት። በጣም ሞራል ይሰብራል። ከኔ በታችን ነበሩ፣ ልጆች የማውቃቸው አዲስ አበባ ላይ የሚማሩት ማለት ነው። እኛ ግን እስካሁን አስራ አንደኛ ክላስ ነው ያለ ነው እና እሱን ኮምፔር ስታደርገው በጣም ያሳዝናል። በአሁኑ ጊዜ የዩኒቨርሲቲ አንደኛ አመት ተማሪ መሆን ሲገባኝ አስራ አንደኛ ክፍል መጨረስ አልቻልኩም ያለችው ሮዳስ ጦርነቱ ቁሙ፣ ለህጻናት የሚበጅ ነገር ቢሰራ በማለት ተናግራለች። በጣም ነው የምናፈቀው ስፔሻሊ አሁን ቤት ሁሌ የቤት መሆን የለመድከውን ሲጠፋ ምናምን በጣም ያናድዳል እና አሁን ትልቅ ሰው ነክ ከእንደገና ሀይ ስኩል ልትገባ አንጃ ሁሉም ሰው በጣም ነው ሞራሉን የሚነካው። የኢትዮጵያ መንግስት ይሄ ጦርነቱን ቢያቋርጠውና እኛን ሰላም ቢሰጠን እና ለትምህርት ቦታ ቢሰጠን ጥሩ ነበር እና መፍትሄ ቢያመጡ ጥሩ ይሆናል። በመቀለ ከተማ ማይወይኒ በተባለ ሁለተኛ ደረጃ ትምህርት ቤት አስረኛ ክፍል እየተማረ የነበረ አማኑኤል መልካሙ የተባለ ተማሪ በበኩሉም በቀድሞ አስረኛ ክፍል ማር ነበር ማይወይኒ የሚባል ትምህርት ቤት አሁን አስራ ሁለተኛ ክፍል ማር ነበር። ያናዳል ትምህርት አሁን እየተማርን ነበር እንደ ሌሎች ክልሎች ቢሆን፣ በትግራይ ክልል ግን ሁለት አመት አድርጓል ትምህርት ከተቋረጠ ው ጦርነት ቢባል ጦርነት ራሱ እንኳን እሱ ነገር ጉዳት አለው። ለኔም በትምህርቴ ሁለት አመት እንድስተጓግል አድርጎኛል። ለውጥ ጺም አልነበረኝም። አሁን ሁለት አመት አድርገናል ጺም ውጭ ያለው ፊዚካል ማደግ ያለው ከመምህሮቹ ጋር እኩል ነው የሚመስለው። እንዴት አድርገ ትመራለም ነው። በአፄ ዮሐንስ ሁለተኛ ደረጃና መሰናዶ ትምህርት ቤት ምክትል ርዕሰ መምህር የሆኑት መምህር ሰለሞን ብርሃንም በትምህርት ቤቱ የነበሩ ተማሪዎች አሁን የት እንዳሉ አናውቅም ብለዋል። በትምህርት ላይ ያለን በኮሮና በመግባቱ ምክንያት ትምህርት ተቋርጧል። በዛን ሰዓት ወደ 2180 አካባቢ ተማሪዎች ነበሩን በመምህራን ደረጃ ወደ አንድ መቶ ሰባት መምህራን ነበሩን እዚህ ትምህርት ቤት ነው። አሁን ተማሪዎቻችን የት እንዳሉ ይህን አናውቅም። አሁን በምን ደረጃ እንዳሉ ይህን የምናውቀው ነገር የለም። እድሜያቸው በአግባቡ መጠቀም ነበረባቸውም፣ ግን በነሱ ፍላጎት ሳይሆን በሌላ በውጭ ተጽዕኖ ተማሪዎቻችን እድሜያቸውን መጠቀም አልቻሉም። ይሄ በጣም ሚያሳዝናል። በትምህርት ቤቱ የሚያስተምሩ መምህራን በቅጥር ግቢው አብረው ሲያወሩና ሲጫወቱ ነው ያገኘኋቸው። ለምን ትምህርት ሳይጀመር ትምህርት ቤት ትመጣላችሁ? የሚል ጥያቄ ለምክትል ርዕሰ መምህሩ ጠይቄያቸው፣ አንደኛ የምንውልበት ሌላ ቦታ የለንም፣ ሁለተኛ ደረጃ ደግሞ ተማሪዎቻችን ስለሚናፍቁን ነው። ተማሪዎቻችን አሁን ትምህርት ቤቱ እንዳየኸው ከሁለት ሺህ በላይ ተማሪዎች ይይዛል። እና ትምህርት እያስተማርን በነበርንበት ሰዓት ተማሪዎቻችን ሁለት ሺ ተማሪ እዚህ ግቢ ውስጥ ስታዩ የሆነ ነገር ደስ የሚል ድባብ ነበር። አሁን ግን ይህን ያክል ትምህርት ቤት አንድም ተማሪ የለም። እና ዝም ብለን ሳይኮሎጂካሊ መምህራን እዚህ ከ2 እስከ 30 ጠዋት በእያንዳንዱ ቀን ጠዋት ከ2 እስከ 30 አስተማሪ እዚህ ትምህርት ቤት ይገኛል። አንደኛው በቃ ለራሳችን ሳትስፋክሽ ንም ዝም ብለን መጥተን ልክ ተማሪዎቻችን እንዳገኘን ነው የሚሰማን፣ እዚህ ውለን ነው የምንሄደው። ብዙ ጊዜ ቀጣይ የተማሪዎቹ ተስፋ እንዲ ለመልም ጦርነቱ ቁሞ ትምህርትና ሁሉም አገልግሎቶች ቢጀመሩ ይላሉ መምህር ሰለሞን። መንግስት ራሱ የኢትዮጵያ መንግስት አሁን በትግራይ ውስጥ እያካሄደው ያለው ችግር ያስከተለው ያለው ችግር ይህን ተገንዝቦ አስቸኳይ መፍትሄ መውሰድ አለበት። ምክንያቱም ተማሪዎቻችን እለታዊ ምግብ ማግኘት አልቻሉም፣ ሕክምና ማግኘት አልቻሉም፣ ትምህርት መማር አልቻሉም። አስተማሪዎቻችን ደሞዝ ማግኘት አልቻሉም፣ ሰላምን ማግኘት አልቻሉም። ኢቭን ትምህርት ጀምር እንኳን ብንል በየዕለቱ ድሮን ይመጣል፣ በየዕለቱ የተኩስ ድምፅ ነው የምሰማው ስለ ጦርነት ነው ወሬው ሁሉ። ስለዚህ ይሄ በጣም ችግር ነው ያለው። መምህር ተስፋ ኪሮስ ከበደ የተባሉ በበኩላቸው ለሁለት ዓመት ያክል ተማሪዎች ከትምህርት ቤት በመመረቃቸው ያው የስነ ልቦና ችግር ነው የደረሰብን። ምክንያቱም መምህር ዋና ዓላማና ስራው ተማሪዎችን አስተምሮ ተመራማሪዎችን ሆኖ የነሱን ውጤት ማየት ነው። ልክ እንደ ገበሬ አርሶ አጭዶ እህል እንደሚያስገባ የእኛ ደግሞ ተማሪዎቻችን ካልቲቬት አድርገን የእነሱ ውጤት ነበር የምንጠብቀው። ይህ ሳይሆን ቆርተ ግን አሁን የጦርነት አውድማ በመሆኑ ዘግራይ ተማሪዎቻችን የት እንዳለም አናውቃቸውም። ስለዚህ የተማሪ ውጤታችን አለ ማያታችን በጣም በስነልቦና ተጎተናል። በአፄ ዮሐንስ ትምህርት ቤት የሚሰሩ አስተማሪዎች ላለፉት ዘጠኝ ወራት ደሞዝ ስላልተከፈላቸው መምህራን አሉ ብለዋል። ያው ለዘጠኝ ወር አካባቢ ያው ማስተማሪው ደሞዝ አልተቀበለም። በጣም ከባድ ነው ትግል ይጠይቃል፣ ውና ይጠይቃል። ስለዚህ በጣም አስቸጋሪ ነው። አሁን አስተማሪዎቻችን በጣም የተቸገረው በልመናም የተሰማሩ የተወሰኑም ሊኖሩ ይችላሉ። ትግራይ ህዝብ ይሄ ኤክስፒሪንስ ወይም ተሞክሮ ከድሮም የነበረ ነው። በደርግም በዚህ በራብ በዚህ በጥይትና ቦምብ እየፈነዳ በዋሻና በተለያዩ ጫካዎችን ከዚያ አንድ ቦታ ወደ አንድ ቦታ በመንቀሳቀስ ትምህርት ይቀጥል ነበር አሁንም የፈለገው የድሮን ሁኔታም ቢፈጠር የራብ ችግርም ቢፈጠር እጃችንና እግራችን ሳናጣምር እየተራብንም ሆነ በስኖ ልቦናም እየተጎዳን ተማሪዎቻችን ግን መጎዳ ስለሌለባቸው ተማሪዎቻችን እንዲማሩ ትምህርታቸውም እንዲቀጥሉ ተማሪዎቻችን እናሰምራለን እየተራብን እየተጠማን ማለት ነው። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ሽሻይ አማረ በበኩላቸው በክልሉ ከሁለት አመት በፊት ትምህርት ሲቋረጥ አንድ ነጥብ አራት ሚሊዮን ተማሪዎች በትምህርት ገበታ እንደነበሩ ገልጸዋል። አዲስ የሚገቡና መመረቅ የሚገባቸው ጨምሮ በዚህ ሁለት ዓመት ከሁለት ሚሊዮን በላይ ተማሪዎች ከትምህርት ተስተጓጉሏል በማለት ነው የገለጹት። እዚ ልዕሊ ክልተ ዓመት ትምህርት ጠጠው ይሎ ማለት እዩ አሁን ከሁለት ዓመት በላይ ትምህርት ቁሟል ማለት ነው። ይህ ማለት በየአመቱ እድሜያቸው ደርሶ ትምህርት መግባት የሚገባቸው አዳዲስ ተማሪዎችና ትምህርት ጀምረው የነበሩም በቤት እየዋሉ ነው። አንዳንዶቹ ደግሞ በቤት የመዋል ዕድል ያላገኘዋሉ፣ ወደ ስደት የሄዱም፣ አንዳንዶቹም ህይወታቸው ያለፈ፣ ሌሎችም ምግብ ፍለጋ እየተንከራተቱ ያሉ አሉ ነው ያሉት። በዚህ ዓመት እስከ ስድስተኛ ክፍል ተማሪዎች ትምህርት ለመጀመር እንቅስቃሴ ቢደረግም በረሃብ ምክንያት እየተደናቀፈ ነው ብለዋል። ዶክተር ሽሻይም መምህራን ብጥሜት ኣብ ቅድሚ ተምሃሮኦም አንጨራሪዎም እናወደቁ ምርኣይ ተጀሚሩ አስተማሪዎች በተማሪዎቻቸው ፊት አዙሯቸው እየወደቁ ናቸው። ተማሪዎች ባዶ ሆዳቸው ወደ ትምህርት ቤት መምጣት ጀምረዋል። የውሃ አገልግሎት የለም፣ ነዳጅ የለም፣ የጤና አገልግሎትም የለም፣ ብዙ ነገር የለም። በድፍረት ነው ትምህርት የተጀመረው። ይህ ተከትሎ የተከሰቱ በሽታዎች በረሃብ ምክንያት እከክ ጨምሮ በሕፃናትና በአስተማሪዎች እየታየ ነው። በዚህም ምክንያት ያሰብነው እየተሳካ አይደለም። ተማሪዎች ከትምህርት እየቀሩ ናቸው። ትምህርት ቤቶችም እየቆሙ ናቸው ነው ያሉት። በትግራይ ክልል ትምህርት መቋረጡ ተከትሎ ለአሁን ጊዜ ብቻ ሳይሆን በቀጣይ ትውልድ ላይ ነው ችግር የሚያስከትለው በማለት ዶክተር ሽሻይ ተናግረዋል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም። አሜሪካ ከአሜሪካ ድምፅ መተላለፉን ይቀጥላል። በቀጣይ የምናልፈው ደግሞ ባህልና ታሪክን ወደምንቃኝበት መሰናዷችን ነው። ዘመናዊነትና አዳዲስ ለውጦችን እያስተናገዱ በሚገኙ የኢትዮጵያ ከተሞች ውስጥ ቀስ በቀስ እየተረሱ የመጡ ትውፊቶች ቀላል አይደሉም። ከነዚህ መካከል የዘመናዊ ሙዚቃና የምሽት ቤቶችን መስፋፋት ተከትሎ ጎብኛቸው ከእለት እለት ካነሰባቸው ስፍራዎች መካከል የባህላዊ ምሽት ቤቶች ይጠቀሳሉ። በቅርብ ዓመታት ውስጥ ግን የሀገረሰብ ሙዚቃና ጭፈራ የሚዘወተ የተሰረባቸው መዝናኛ ስፍራዎች ታዳሚዎቻቸው እየጨመረ መጥቷል። እያንሰራሩም ይገኛሉ። ለምን አስቴር ምስጋናው በእነዚህ ቦታዎች ተገኝታ አዝማሪ ቤቶችን ቃኝታለች። ቀን በስራ የደከመ አእምሮን ማታ ዝና ለማድረግ አሁን አሁን በብዙ ኢትዮጵያውያን ዘንድ የሚመረጠው የአዝማሪ ጨዋታ ነው፣ ይላሉ በቦታው ሲዝናኑ ያገኘኋቸው። ሁላታ ማረባላለሁ በጣም ተዝናነች። በጣም ፍሬ ሁኜ ነው የሚሄደው እና በጣም ደስተኛ ሁንን ፍሬ፣ ምንም ነገር የሌለበት ተደስተን ምንጨፍርበት ነው ቤት ነው። በጎንደር ከተማ በቆየሁባቸው ቀናቶች አዝማሪ ቤቶች በታዳሚዎቻቸው ተጨናንቀው ተመልክቻለሁ። በአንዳንድ ቦታዎች ደግሞ ወደ ቤቱ ለመግባት ረዣዥም ሰልፎችን አስተውያለሁ። ለምን ከሌሎች የምሽት መዝናኛ ቤቶች ተመራጭ ሊሆኑ ቻሉ? የኔ ጥያቄ ነበር። በአዝማሪ ጨዋታ ለመታደም የግድ ታዳሚ መሆን አይጠበቅም፣ የግጥሙም የባህላዊ ክዋኔውም ተሳታፊ መሆን ይቻላል ሲል ይገለጸልኝ በጎንደር ከተማ በአዝማሪ ቤት ውስጥ ያገኘሁት ወጣት አሰግደው ሽመልስ ነው። ወንድ እና ሴት እየተሆነ በግጥም እየተከፋፈሉ እንዲሁም ታዳሚው የፌስቲቫል የምሽት ክበቡ ታዳሚዎች ግጥም እያቀበሉ ግጥም እየሰጡ ግጥም ከማዶና ከማዶ ወንድ ለሴት እየሆኑ በቡድን እየተሆነ በግጥም መጫወት አለ። በግጥም መሞጋገስ አለ። በግጥም ዘመኑን መዋጨት በግጥም ዘመኑን ሀገርን የሚጠብቁ በርካታ ስነ ቃሎችን በማንሳት በውዝዋዜ፣ በጭፈራ፣ በድምቀት ከማታውቂው ሰው ጋር እኔው ስደፍን ነበር እዚህ ቦታ ላይ ከማላውቃቸው ሰዎች ግን ኢትዮጵያውያን ከሆኑ ከማላውቃቸው ወንድሞችና እህቶቼ ነገር ግን ኢትዮጵያዊ ስሜት ከሚረዱ ከሚጋሩኝ ጋር አብዜ በመሆን ደስታዬን እገልጻለሁ። ያው ሙዚቃ፣ ኪነ ጥበብ ዘር፣ ብሔር፣ ማንነት የለውም። ስሜት ነው ዋናው ገዢው። እዛ ስሜት ውስጥ ገብተን ከማላውቃቸው ኢትዮጵያውያን ጋር እየተጫወቁ ያለው በጎንደር ከተማ የሚገኘው ፍቅር በማሲንቆ በተባለ አዝማሪ ቤት ተገኝቻለሁ። የባህል ተጫዋቿ ምናሉሽ አለምነህ በባህሏ ታዳሚዎቿን ታስደስታለች። ሲመጡ የባህል ምሽት የሚመርጡት ቱባ ባህል ነው። የዘመናዊ መሳሪያ የለውም። የባህል ማሲንቆ የምናጫወታቸው ያለውን ነገር ብሶታቸው፣ ደስታቸው የሚገልጡበት ስለሆነ ቱባ ባህል ስለሆነ የአዝማሪ ምሽት በጣም ነው የሚወዱት። ጎንደር የባህል ምሽቶች የበዙበት አንደኛ አርቲስ በሙሉ ዘፋ የሚፈልቅበት ሀገር ነው። አርቲስት የሚፈልቅበት ማለት የተፈጥሮ ጸጋ ታድሎ ነው። የዘፋኝ ቦታ ነች ጎንደር። በሙሉ ዘፋኝ የተባሉት እዚህ ነው የሚመረቱት፣ እና ያው የዘፋኝ ቦታ ነው። እንግዳ አቀባበልም በባህልም የታወቀች ታሪካዊ ሀገር ስለሆነች ጎንደር በማንኛውም ትመረጣለች። ታዳሚዎችን ስብእናቸውን ሳሞጋግስ ከአንዱ ግጥም ተቀብዬ ሌላውን ሳስቅ ልዩ ደስታ ይፈጥርልኛል የምትለው ምናሉሽ፣ ለደንበኞች መብዛት መንስኤው ይሄ ይመስለኛል ትላለች። የባህል ተጫዋችነትን ሙያ ከወላጆቻቸው እንደለመዱት የሚናገሩት ሁሉም በሙያው ያሉ ተጫዋቾች ናቸው። ሙያውን የተማርኩት ከአባቴ ከናት፣ የባህል ተጫዋቾች ናቸው። ያው ዘርያችን በሙሉ በአዝማርነት ስራ ነው የምንተዳደረው። ስራችን እንደምታየው ነው። ከአያታችን በጎንደር ቆይቴ ከአዝማሪዎች ያስተዋልኩት ነገር ስራ ተባብሮ ና ተናቦ የመስራት ባህል ተመልክቻለው። ታዳሚን ለማዝናናት ና ለማስደሰት ድምፃዊ የነበረችው ድምጿ ሲዘጋ ከበሮ መቺ ትሆናለች። ከበሮ ስትመታ የቆየችው ሲደክማት ወደ ተወዛዋዥነት ትቀየራለች። ወንዱም እንዲሁ ነው። አይደክማችሁም ወይ ብዬ ላነሳውላቸው ጥያቄ የእኛ እርካታ የታዳሚዎቻችን ደስታ ነው ብለውኛል። ለመሆኑ የአዝማሪ ተጫዋቾች እንዲህ እንደ አሁኑ አርባ ጾም ሲመጣ ስራችሁ ምንድን ነው? ለምን አሉ? ያነሳ ያነሳሁላት የመጨረሻ ጥያቄ ነበር። አርባ ጾም አዝማሪ ቤት በገና በገና ነው። ዘለሰኛ ይባላል፣ በገና ይባላል። ዘለሰኛ ያው በአርባ ጾም ዘለሰኛ ነው። ከማንኛውም ቤት ብት ዘለሰኛ ነው የሚከፈተው። መዝሙር ማለት ነው። በአዝማሮች መዝሙር ማለት ነው። ያው በዛ እንግዳ ምናምን የወደው ዘለሰኛ ታውቅታለች። በማሲንቆ ዘለሰኛ ነው የሚጫወተው። ሰናይ የጾም ጊዜ የተመኘው አስቴር ምስጋ ነው ባህር ዳር አሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋ ሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ኦፕቲማይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪፒስኬ ላይ ያገኙናል ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን ቀደም ሲል የሰማችሁት ዘወትር ከሰኞ እስከ አርብ ከምሽቱ ሁለት ሰዓት ጀምሮ በአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ ለሚተላለፍላችሁ የጋቢና ቪኦኤ መሰናዷችን ለፕሮግራማችን ጥቆማ ካላችሁ ወይም አስተያየት መስጠት ከፈለጋችሁ በምን ታገኙናላችሁ ለሚለው መረጃ የሚሰጣችሁ ነው። በድጋሚ ለማስታወስ ፕሮግራማችን በየዕለቱ ከሰኞ እስከ አርብ በአጭር ሞገድ በ25 ሜትር ባንድ 1240 ኪሎ 19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም በዌብሳይታችን እና በማህበራዊ ትስስር ገጾቻችን በቀጥታ ማግኘት ትችላላችሁ። አስተያየት ካላችሁ በአት ቪኦኤ አምሃሪክ በተጨማሪ በኢሜል አድራሻችን ማግኘት ትችላላችሁ ስትከታተሉት የቆያችሁት የጋቢና መሰናዷችንን ወደ ማጠቃለሉ ላይ እንገኛለን አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ አቀናባሪ ንጉሱ ታምሬ እንዲሁም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበር ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን የነገ ሳይበለን መልካም ምሽት